የወጣቶች ዓለም። የዛሬው የወጣቶች ፕሮግራማችን እንግዶች ወጣት መስፍን ጌታነ እና ወጣት ሽመልስ መኮንን ይባላሉ። ነዋሪነታቸው በዋሽንግተን ዲሲ አካባቢ ነው። መስፍን ለሰባት ዓመታት ያህል በመንግሥታዊው የዩናይትድ ስቴትስ የፈጠራና ፓተንት ተቆጣጣሪ ተቋም ውስጥ አገልግሏል። ሽመልስ መኮንን ደግሞ የዓለም ባንክን ጨምሮ የተለያዩ ተቋማትን ያገለገለ የኢኮኖሚክስ ባለሙያ ነው። እነዚህ ሁለቱ ወጣቶች ተቀጥረው ይሰሩባቸው ከነበሩበት መስሪያ ቤቶች ለቀው የራሳቸውን የሥራ ዘርፍ ፈጥረዋል። ልክ እንደ አማዞን፣ ኢቤ እና አሊባባ የድረገጽ ገበያዎች በሁለቱ ኢትዮጵያውያን የተቋቋመው መሽካርት የተባለው የድረገጽ ገበያ የኢትዮጵያ ቁሳቁሶች መገበያያ ድረገጽ ነው። ወጣት መስፍን ጌታነ እንደሚለው መሽካርት የድረገጽ መገበያያ በቦታና በጊዜ ሳይወሰን ኢትዮጵያውያን የሚፈልጉትን ቁሳቁስ የማቅረብ ዓላማ ይዞ ነው የተመሰረተው። ብዙ ጊዜ ያው ሱቅ እንሄድና ሱቅ ሄደን የፈለጉ ነገር መርጠን የመምጣት ነገር አለ። አሁን ግን ዓለም ባመጣው ቴክኖሎጂ አንዳንድ ጊዜ ከቤታችን መውጣትም ላያስፈልገን ይችላል። ፕላስ ደግሞ የተለያዩ ኢትዮጵያኖች የሚኖሩበት አካባቢ ውስጥ የፈለግነውን ኢትዮጵያ ንቃ ላይኖር ይችላል። ስለዚህ እዛ ቤታቸው ድረስ የመምጣት እድልን የመክፈት ነው ዋናው የሜሽካርት አላማ። ቢዝነስ ከመጀመራችን በፊት እኛ ለበርካታ ጊዜያቶች የተለያዩ ቢዝነሶችን ስንመለከት ነበር። ኢንተርፕርነርሽፕ የመጀመሪያው ስቴጁ በውስጥ ይሄ ሀሳቡ ነው የሚጸነሰው ማለት ነው። ወደ ስራ መጠበባት በፊት ና አንዱን ሀሳብ የማንሳት አንዱን የመጣላ አለ እና የራስህ ክራይቴሪያ ደቨለፕ ታደርጋለህ። ምክንያቱም ወደ ብዝነስ ለመግባት ይሄ ቢዝነስ አንደኛ ከልብ የምትፈልገው ነው ወይ፣ ሁለተኛ ምስ ሽው ነው ወይ፣ እዚህ በራይት ብዝነስ የሚለው ወይም ትክክለኛው ብዝነስ ነው ወይ የሚለው ጥያቄ በጭንቅላታችን የሚመላለስ ነገር ነበር ማለት ነው። እና እኛ መስፍንም እኔም በኮሚኒቲ ውስጥ ለበርካታ አመታት ኮሚኒቲው ስናገለግል ኖረናል እና ለኮሚኒቲው በጣም ቅርብ ነን እና ኮሚኒቲያችን ውስጥ አንገብጋቢ የሆነ ትልቅ እንግልት አለ በኤርፖርት ከሀገር ውስጥ ማምጣት እዚህ ሱቅ የመሄድ ማለት ነው። እና ዘመን የደረሰበት ድረስ አድርሰን መፍትሄ ብንሰጥ ለልባችን ትልቅ እርካታ ይሰጠናል በሚል ነገር ነው ተነስተን የገባ ነው። ኢትዮጵያውያን ወደ ዩናይትድ ስቴትስ ለመኖር ሲመጡ የሚገጥማቸው ፈተና በርካታ ነው። ለሀገሩ እንግዳ መሆን የሚፈጥረው የሥነ ልቦና ጫና ከቋንቋና ከባህል ልዩነት ጋር ተዳምሮ ለወጣት ስደተኞች አሜሪካ የመፈተኛ ሀገር የምትሆንበት አጋጣሚም በርካታ ነው። የባህልና የሥነ ልቦና ጫናውን መቋቋም ሳይችሉ ቀርተው ሱሶችን ጨምሮ ለተለያዩ ችግሮች የሚጋለጡ ወጣት ኢትዮጵያውያን ቁጥርም ጥቂት አይደለም። መስፍን እና ሽመልስ ፈተናዎችን እንዴት አልፈውት ይሆን? እኔ እንግዲህ የመጀመሪያ ደረጃና ረተኛ ደረጃ ትምህርቴን የተማርኩት በኢትዮጵያ ነው። ከዛ በኋላ ነው ወደ አሜሪካን ሀገር የመጣሁት እና በምመጣበት ጊዜ ያው ኮሌጅ የተማርኩት እዚህ ነው። ስለዚህ እዚህ በምመጣበት ጊዜ ሁሉን ነገር ብቻዬን ማድረግ መማር ነበረብኝ ማለት ነው እና መጀመሪያ የሄድኩት ሉዚያና የሚባል ሀገር ነው። ብዙ ኢትዮጵያኖች የሌሉበት ሀገር ነበረ በእኔ በመጣሁበት ጊዜ እና ከሀገሩ ከአሜሪካን ሀገር ባህል ከቋንቋው ጀምሮ፣ ከምግቡ፣ የአየር ጸባይ፣ ብዙ ነገር መልመድ ያስፈልግ ነበረ እና ለእኔ ብዙ አይነት እንቅፋቶች የሚመስሉ ነገሮች በጊዜው ነበሩ። ጥሩ ነገር ምንድን ነው ከኢትዮጵያ ስንመጣ ብዙዎቻችን በራሳችን የመተማመን እንደ ማንኛውም ሰው ተፍጨርጭሬን መድረስ እችላለሁ የሚል አይነት ጸባዮች ስለነበሩኝ ይሄ ሁሉ ችግሮችን ለመቋቋም ችያለሁ። እኔ መጀመሪያ ዲግሪ አዲስ ዩኒቨርሲቲ ነው የሰራሁት እና ከዛ ወደ አውሮፓ በመሄድ ማስተርስ ዲግሪ ኢን ሰርች ነው ወደ አሜሪካ የመጣሁት እንግዲህ ያው ከአውሮፓን ብትመጣ ከኢትዮጵያን ብትመጣ አሜሪካ አዲስ ሀገር ነው። የራሱን የቻለ የትምህርት ሲስተም የስራ ስነ ስርአት ያለበት ሀገር ስለሆነ እንደ ከውጭ እንደመጣ ሰው የራሱን የቻሉ በጣም በርካታ ችግሮች አሉት። አንደኛ ነው አገሩን ይመልመዱ በራሱ ሲስተሙን የማወቁ የሚፈጀው ጊዜ አለ። በዋነኛነት ግን ያው ውጭ ሀገር ተምሬ እዚህ አሜሪካ ውስጥ በሙያ ስራ አገኛለሁ የሚለው አስፈላጊ ጥያቄ ነው ማለት ነው። እና እሱን ኢንፎርሜሽን የሚሰጥ ወይም ደግሞ የሚመራ ሰው በቀላሉ ማግኘት በተለይ ዛሬ ሰባት ስምንት ዓመት አካባቢ በጣም ከባድ ነበር። እንደ ዛሬ ፌስቡክ፣ ቫይበር፣ ኮሚኒኬሽን እንትኖች ብዙ በቀላሉ የሚገኙ አልነበረም ማለት ነው እና እሱን በራሴ ብዙ መፍጨርጨር ነበረብኝ እና ያው ብዙ ሰው የሚነግርህ በሙያ ህዝራ እንደማታገኝ ነው። በተለይ እዚህ አገር ካልተማርክ ማለት ነው እና ግን ያ ሰው የሚነግርህን ነገር አንዳንዱ ከሰማህ ያው እዛ ልትከተል ትችላለን ግን ያው አዲስ አበባ ዩኒቨርሲቲ ዩሮፕም እያለው በጥሩ ውጤት ስለጨረስኩኝ በራሴ ተማመን ነበር እና እዛ ከሰራ ለምን እዚህ ሀገር አይሰራም እያልኩኝ ለራሴ እየነገርኩኝ ብዙ ቻንጥልኩኝ እና ከዛ በኋላ ነው በሙያ ኢኮኖሚስት ሆኜ መስራት የጀመርኩት ማለት ነው እና ከጀመርኩም በኋላ ቀላል አልነበረም። የተለያዩ የዳስሳ ጥናቶችን የሚያካሄደውና በዋሽንግተን ዲሲ የሚገኘው ፒው የጥናት ማዕከል ከጥቂት ወራት በፊት ይፋ ያደረገው መረጃ እንደሚጠቁመው ወደ ዩናይትድ ስቴትስ የሚመጡ ኢትዮጵያውያን ከ80 በመቶ በላይ የሁለተኛ ደረጃ ትምህርታቸውን ያጠናቀቁ ናቸው። ለእነዚህ ኢትዮጵያውያን ግን ጥሩ ገቢ የሚያስገኝ የሙያ ወይም ፕሮፌሽናል ስራዎች ላይ መሰማራት ቀላል አይደለም። አብዛኛው ኢትዮጵያዊ ጥሩ መስሪያ ቤቶች ውስጥ በሙያው ተቀጥሮ የተሻለ ገቢ ማግኘት ዋነኛው ህልሙ ነው። ይህንን ህልም ያሳኩት መስፍን እና ሽመልስ የተደላደለ ሊባል የሚችለውን ስራ ትተው ወደ ስራ ፈጠራ ለመግባት የወሰኑበትን ሁኔታ ሲያብራሩ፣ ዩኒቨርሲቲ ተማሪ እያለሁ ጀምሮ አዲስ አበባ ዩኒቨርሲቲ ወደ ቢዝነሱ አለም ገብቼ የራሴን ቢዝነስ እንደምሰራ አውቅ ነበረ። ወይም ደግሞ ውስጤ ይታየኝ ነገር ነበረው ማለት ነው። ጊዜ በገፋ ቁጥር ያ ነገር ደግሞ እየቀዘቀዘ አልመጣም። እየሞቀ እየጨመረ ፍላጎቱ እየተነሳሳ የመጣ ነገር ነው ማለት ነው። ስለዚህ ወደዚህ ሀገር መጥቼ በሙያ ስራ ማግኘቱ በእርግጥ ምንም ዋጋ የሚቀነስበት ነገር አይደለም። ምክንያቱም በዛ ውስጥ ነው በርካታ ለብዝነስ የሚጠቅሙ ልምዶችን የምትገበኘው፣ ከሰዎች ጋር የምትገናኘው፣ አለም እንዴት እንደሚሰራ ብዙ እውቀት የምትገበኘው በዛ ውስጥ ነው ማለት ነው። እና እሱም ራሱ ዋጋ የሚሰጠው ነገር ነው። ግን እንደዚያ መሆን ያ ነገር ሊቆይ አልቻለም ማለት ነው። ስለዚህ ወደ ብዝነስ የመግባቱ ትልቁ ነገር አይሉ ወሳኝነት ይመስላል። ዝም ብሎ ከመሬት ተነስቶ የመጣ ነገር አይደለም፣ ግን ሊጎለበት የሚገባው ነገር ነው። የሚጎለበተው ደግሞ የተለያዩ ኢንተርፕረነርሺፕ ላይ ጻፉ መጽሐፎችን በማንበብ ቢዝነስ ውስጥ ካሉ ሰዎች ጋር በመገናኘት ምክንያቱም ቢዝነስ ውስጥ ምን አይነት ኦፖርቹኒቲዎች አሉ፣ ምን አይነት አስቸጋሪ ፈተናዎች አሉ የሚለውን እንድትረዳና ራስ እንድታዘጋጅ የሚያረግ ነገር ነው ማለት ነው። ዘንድ እሱ ሀሳብ ከመጨ በኋላ ወደ ቢዝነሱ ደግሞ ስትገባ ራሱ የቻለ ትልቅ ፈተና አለው። ቀላል የሆነና አልጋ በአልጋ የሆነ ነገር አለ። ቢዝነሱ በተለይ መጀመሪያ አካባቢ አድጎ በሁለት እግሩ ቆሞ በተከታታይ ብዙ ለመኞች ውስጥ ያመጣ ድረስ ራሱን የቻለ ፈተና ነው። ግን ፈተና መሆኑን እንደ ፈተና ማየት ሳይሆን እንደ ትልቅ አጋጣሚ እንደ ኦፖርቲቲ ማየት ነው። ምክንያቱም ቀላል ቢሆን ኖሮ ማንም ሰው እየተነሳ ብዝነስ መስራት ይችል ነበረ። ትምህርትም ኢንጂነሪንግ ነው ያጠናሁት። ስለዚህ ብዙ ጊዜ ፕሮብሌም ሶልቪንግ ነው ኢንጂነሪንግ። ብዙ ጊዜ የምታየው ነገር አንድ ነገር ነው እንደ እንቅፋት ካየህ ያን ነገር እንዴት ነው የምንቀርፎ የሚል ትምህርት ውስጥ ነበር ለረጅም ጊዜ የነበርኩት። ከዛ በኋላም ደግሞ በስራ አለም ላይ ስሰራ ፓጠንትና ትሬድማርክ ኦፊስ ነው የሰራሁት ብያለሁ። ለሰባት ዓመት በየቀኑ የተለያዩ ሰዎች ከስልክ ከሴልፎን ጀምሮ እንደ አፕል አይነት ፕሮዳክት ቴሌቪዥኖችን፣ የተለያዩ አሁን የምናደንቃቸውን ቴክኖሎጂ ያመጣቸውን እቃዎች መጀመሪያ ገበያ ላይ ከመውጣታቸው በፊት እኔ የምሰራበት መስሪያ ቤት መጥተው ፋይል የሚያደርጉት እዛ ነበር። ስለዚህ በየጊዜው እሱን አይ ነበር እና አንዳንዱ ፈጠራ እንደ አይፎን ላይሆን ይችላል። ትናንሽ ነገሮችን ቀዳዳዎችን አይቶ የመድፈን ነገር ነበር እና ያን በተደጋጋሚ በማይበት ጊዜ ዋው ለካ ፈጣሪ መሆን ይቻላል የሚለውን ኮንፊደንስ የመጨመር ነገር አለ። በሜሽካርት የድረገጽ ገበያ ላይ ከሽሮና በርበሬ ጀምሮ እስከ አልባሳት፣ መጻሕፍት፣ የሙዚቃና የፊልም ሲዲዎች ድረስ ይሸጣል። ግብይቱ በተፈጸመ በሁለት ቀናት ውስጥም የገዢው መኖሪያ ድረስ ዕቃው ይደርሳል። የድረ ገጽ ገበያው መስራቾች መስፍንና ሽመልስ አሁን አሁን ድረገጻቸው እጅጉን እየታወቀ መሄዱን ነግረውኛል። በአሜሪካ ብቻ ከ25 ግዛቶች በየጊዜው ትእዛዞችን ይቀበላሉ። የመጻሕፍትና የሲዲ ገዢዎቻቸው ደግሞ ከካናዳ፣ አውስትራሊያና ከተለያዩ የአውሮፓ ሀገራት ከተሞች ጭምር እንደሆነ ገልጸውልኛል። እኔም ከሁለቱ ወጣቶች ጋር የነበረኝን ቆይታ ከማጠናቀቄ በፊት በግል ምልከታቸው በውጭ የሚኖረውም ይሁን በኢትዮጵያ ያለው ወጣት በአሁኑ ሰዓት ለስራ ፈጠራ ያለው እድል በምን ደረጃ ሊገለጽ እንደሚችል ጠይቄያቸው ነበር። ዓለም ተቀይሯል። ዓለም ለምደት ተቀይረው፣ አንደኛ አገሮች ተቀራርበዋል። አገሮች መቀራረባቸው ግሎባል አውትሉክ እንዲኖረን መሆን አለበት። አንድ ሀገር ነገር ቁጭ ብለህ ኢትዮጵያ ውስጥ ስራ መስራት ይችላል። ኮሚኒኬሽኑ አለ በቫይበርም፣ በፌስቡክም ሌሎች ኮሚኒኬሽኑ በስካይፕ ያል ኢትዮጵያ ውስጥ ያለ ሰው ደግሞ የተለያዩ ዌብሳይቶች አሉ፣ አለም አቀፍ ዌብሳይቶች አሉ፣ አውትሶርሲንግ የሚሰሩ ጉግል ቢያደረጓቸው ሊያገኛቸው ይችላል። እና እነዛን ሀገሮች ስራ ከዛ ማግኘት የሚቻል ይመስለኛል። ሁለተኛ ነገር ደግሞ አለም በመቀየሩ አዳዲስ የስራ በፊት ያልነበሩ የስራ ዘርፎች አሉ። ለምሳሌ እኛ አሁን በፊት ትራዲሽናል የነበረው ሱቅ ላይ መሸጥ ነበር። እኛ ወደ ኢንተርኔት ገብተን በኢንተርኔት መሸጥ የሚባለው ነገር ጀምረናል። ሌሎች ዘርፎች አሉ። ለምሳሌ ሕግ ባለሙያዎች ሆነው በኢንተርኔት በስልክ የማማተር ስራ ሊሰሩ ይችላሉ። ወይም ደግሞ ጤና ባለሙያዎች አሁን ቴሌሜዲሲን የሚባላል በኢንተርኔት ምትኖች አሉ እና ምንድን ነው የምመክረው ነገር አለምን ለውጥ በቅርበት መመልከት ከሚዲያም፣ ከባለሙያዎችም ጋር መጽሐፎችን፣ ትሬንዶችን ማየት እና እነዛን በማየት አዳዲስ የቢዝነስ መስኮች ሲከፈቱ ከሌላው እሱ ቀድሞ እግሩን እዛ ላይ አስገብቶ የመጠቀም ቻንሱ ከፍ ያለ ይመስለኛል። እና አይናችን ተስትም ዙሪያ ገባውን የሚቃኝ አዳዲስ ትሬንዶችን እንመልከት። በዛ ውስጥ ደግሞ የሚካፈቱ ኦፖርቹኒቲዎችን በየፊልዳችን እና በየሙያችን በየባክግራውንዳችን ብንጠቀም ጥሩ ነው። ሽመልስ ካለው ላይ የሚጨምረው እሱ ብዙውን ነገር ነክቶታል። ግን አንድ ነገር ማሳሰብ የምፈልገው ምንድን ነው፣ ስራ ፈጣሪነት የሚጨምረው ከአካባቢያችን ነው፣ ከራሳችን ነው። ብዙ ሩቅ መሄድ ላይ ያስፈልግ ይችላል። ጠዋት ተነስተን ለምሳሌ አንድ ነገር ያልወደድነው ነገር ካለ፣ እንደው እሱን ሊስት ማውጣት ነው እና ከዛ በኋላ ይሄ ነገር እንዴት ነው የሚሻሻለው? ይሄ ነገር እንዴት ነው የሚቀየረው? ስንናደድበት፣ ስንበሳጭበት የነበሩ ነገሮች በተሻለ መልኩ የማቅረብ ሁኔታ ነው እና አካባቢያችሁን ቃኙ። ግን ስትቃኙት እንደው የጎደለውን ብቻ ሳይሆን የጎደለው እንዴት እንደሚሟላም ጨምሮ ማሰብ ነው ብዬ ነው ማስበው። ሜሽካርት የተባለው የኢትዮጵያውያን የድረገጽ የመገበያ መድረክ መስራቾች ወጣት ሽመልስ መኮንንና ወጣት መስፍን ጌታነህ ልምድ ዙሪያ ያዘጋጀሁት የዛሬ ወጣቶች ፕሮግራም ይህን ይመስል ነበር። ከዋሽንግተን ዲሲ ናትናኤል ወልዴ ነኝ። ሰላም።